ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? በዚሁ ከቀጠለስ ማን ይጎዳል? ጉዳዩ በቀጥታ የሚመለከተው የጤና ሚኒስቴር ባለሙያ መድቦ በእነዚህ ጥያቄዎች ላይ ማብራሪያ ሰጥቶናል። ሲዮን ግርማ እንደሚከተለው አሰናድተዋለች። በኢትዮጵያ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ በተረጋገጠ ዕለት የአፍና የአፍንጫ መሸፈኛ ማስክ ለመግዛት ሰዎች በብዛት ወደ መሸጫ መደብሮች ሲሯሯጡ ታይተዋል። ነገር ግን ወዲያውኑ ከገበያ ላይ መጥፋቱን ያለውም በከፍተኛ ሁኔታ ዋጋው መጨመሩን ለግብይት የወጡ ተጠቃሚዎች ነግረውናል። ለመሆኑ የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው ስንል ጤና ሚኒስቴር ስልክ ደውለን ጠየቅን። ጤና ሚኒስቴር ተገቢውን መረጃ ለሕዝብ ለማድረስ የሚያስችል አሰራር ነድፈናል ሲል የጤና ሚኒስቴር የሕክምና አገልግሎቶች ዳይሬክተር ጄኔራል አቶ ያዕቆብ ሰማን እንዲያብራሩን መደበልን ጥያቄያችንንም ለእርሳቸው አቀረብን። የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? አቶ ያዕቆብ ያብራራሉ። በመጀመሪያ ማስክ ማን ነው መጠቀም ያለበት የሚለው ሁሉም ሰው ቢያውቀው ደስ ይለኛል። ማስክ እንዲጠቀመው የሚፈለጉ ሶስት አይነት ግሩፕ ሰዎች አሉ። አንደኛው ይሄ ማስክ እንዲጠቀም የሚፈለገው ታመመ ሰው ወይም ደግሞ በዚህ የተጠረጠረ ሰው የሚያክመው የጤና ባለሙያ ነው፣ ማስክ እንዲለብስ የምንጠብቀው ማለት ነው። ሁለተኛው ይህን ማስክ እንዲለብስ የምንጠብቀው በዚህ ቫይረስ የተጠቃን ሰው ወይም ደግሞ ተጠቅቷል ተብሎ የሚጠረጠርም ሰው የሚያግዝ የሚንከባከው የቤተሰብ አባል ካለ ወይም ደግሞ ቤታችን ውስጥ በዚህ ቫይረስ የተያዘ ሰው ወይም ደግሞ የተጠረጠረ ሰው ካለ ቤታችን ውስጥ ለእሱ እንክብካቤ የሚያደርግ ሰው ካለ። ሶስተኛው በዚህ ቫይረስ የተያዘ ወይም የተጠረጠረ ሰው ግለሰብ ራሱ ወይም ደግሞ በዚህ ባህደር ተይዤ አለሁ ብሎ የሚጠረጥር ምልክቶች ፊት ያልናቸው የማሳል የማስነጠስ እና ሌሎች ምልክቶች ያሉት ሰው ከሆነ እነዚህ ሶስት ሰዎች በሽታ እንደ የሚተላለፈው እስካሁን ድረስ በዓለም ጤና ድርጅት የተረጋገጠው ሲያስለን ወይም ሲያስነጥሰን ከእኛ በሚወጣው የድሮፕሌት የምንለው በትናኝ በሱናዋል ይተላለፋል ተብሎ የሚታሰበው። ስለዚህ ይሄን ለመገደብ እነዚህ ሰዎች እንዲለብሱ ኤክስፔክት እናደርጋለን ማለት ነው። አንድ ሁለተኛ ይሄን እንግዲህ ስንለፍ የመያዝ እድላችን ይቀንሳል ነው። ስለዚህ የሚቀንሰው መቼ ነው የሚለው በደንብ ማወቅ ያስፈልጋል። ስለዚህ አሁን አሁን ደብዶች እስካሁን ባስቀመጠው መመሪያ መሰረት፣ ሌላ በዚህ በሽታ የተጠቀሰው አንድ ሜትር ርቀት ውስጥ ሆኖ ሲያስል ሲያስነጥስ ካለን ነው ሪስኩ በጣም ሀይ ተብሎ የሚታስበው። ስለዚህ ይህን አይነት ካለን የማናውቀው ህዝብ ስብስብ ውስጥ ስንገባ ብዙ ሰው የተሰበሰበበት ቦታ ካለ፣ እርግጠኞች ያልሆንበት ቦታ ካለ ይህን ማስክ ብለብስ ተገላጭነቱ ሊቀንስ ይችላል ማለት ነው። እንግዲህ ሳይንቲፊክ መሆን አለ። አሁን ግን እኛ ሀገር ጋር ግን ያለው አንዱ ዝም ብሎ መኪና ውስጥ ራሱ ብቸኛው መኪና ውስጥ እየነዳ ሲሄድ ማስክ ገብሶ ነው የሚሄደው። ማስ መልበሱ ልገ የሆነ ደስታ መከላከያ ክትባት ያደረገ ይመስል ማስክ አርቆ፣ ግን በእጁ ሲጨባበት ታየዋለሽ። ማስኩ በእጁ ሲመታካብ ታየዋለሽ። እጁ ሳይታጠብ ሌሎች ነገሮች ሲያረግ ታየዋለሽ። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት ነው ለምንድን ነው አንደኛ ማስክ አረች ማስክ መነካካት አይቻው ተነካካሽ ሪስኩ ራሱች ጋ ነው የሚመጣ ምክንያቱም ረጅም ሰዓት እዛ ውስጥ የቆየ ነገር ካለ ወደ እጅ ሻምፕታች ሪስክ ውስጥ ነው የሚገሉ ሁለተኛ እሱ አድርግ ያለው ይከላከላልኛል የሚል ሜንታሊቲ ማይንሴት ይፈጠር ከሆነ ሌሎች ዋና ዋና ከደብሌቾ የትኛው ሳይንቲስት አሁን ባለው ደረጃ ዋናው መከላከያ መንገድ የራስን በተለይ የእጅን ንጽህና መጠበቅ ነው። የእጅን ንጽህና መጠበቅና እጅን በደንብ መታጠብና እጅን ባልታጠበ እጅ፣ አፍ፣ አፍንጫ፣ አይን አለመነታት ይህኛው ግን ዋናው መከላከያ መንገድ ነው። ሰው ሰዎች ማስክ አድርጌ ያለሁ ብሎ ማስክ እንደሚከላከላቸው አስ ማርገው እነዚህ ፕሪቨንቲቭ ወይም ደግሞ መከላከያ መንገዶች ፕራክቲስ ማያደርጉ ከሆነ ነገሮች የተገላቢጦሽ ይሆናል። ማስክ ማድረጉ ስጋት ነው እንጂ የሚሆነው መከላከያ አልሆነም ማለት ነው። ስለዚህ እያንዳንዱ ማስክ ለማድረግ የሚወስን ሰው ማስኩን ከማድረጉ በፊት ከላይ በተዘረዘሩት ሁኔታዎች ውስጥ የሚገኝ ስለመሆኑ ማረጋገጥ እንዳለበት አቶ ያዕቆብ አስረግተው ይናገራሉ። ሌላውም ምክንያት ደግሞ ያስረዳሉ። ሌላኛው እንደውም ይህን ወረሽን የኢትዮጵያ ብቻ አይደለም፣ የዓለም ነው የዓለም ነው ማለት እነዚህ ማስክ የሚያመርቱ ፋብሪካዎች ኢንዱስትሪዎች ኢትዮጵያ የሚሆኑ አፍሪካ ሀገር የሚሆኑ ቻይና የሚኖሩ ህንድ የሚኖሩ የሚኖሩ ሁሉ ወደ ይህን የማስክ ፍላጎት አለ። ምክንያቱም ይህን አገልግሎት የሚሰጡ በሚሊዮን የሚቆጠሩ የጤና ባለሙያዎች ሊያገኙት ይገባል። በመቶ ሺዎች የሚቆጠሩ የተጠቁ ሰዎች ይህን ማስክ መልበስ አለባቸው። በሽታው እንዳያስተላልፉ የተጠረጠሩ ሰዎች ይህን ማስክ መልበስ አለባቸው። በሽታው ምክንያት ደግሞ የፋብሪካዎች የማምረት አቅም ወርደዋል ምክንያቱም አንድ ባለሙያ የተያያዘ ፋብሪካ ያለው ሰው ባለሙያዎቹ በሙሉ ኳራንታይን ያደርጋል ስለዚህ የማምረት ሂደቱ ሊቆምም ሊስተጓጎልም ይችላል ሆነዋልም አሁን በአለም ላይ ስለዚህ ይሄ ማስክ እጥረት እንደ አለም አለ ስለዚህ ማስክ እጥረት ባለበት እኛ ምንም በማይጠቅመን መንገድ ለብሰን የምናበላሸው ከሆነ ነገ የምንፈልግበት ሰዓት ይመጣል ቤተሰባችን ውስጥ ስለዚህ በሽታ የተጠቃ ሰው ይመጣል እዛም ማስክ ያስፈልጋል በውድ እንግዛ እንኳ ብንል አናገኘው እንችላለን ገበያ ውስጥ ሁለተኛ የጤና ባለሙያዎች እኛን ሲረዱ መጎዳት፣ መሞት ወይም ደግሞ በበሽታው ላይ መያዝ የለባቸው። ስለዚህ እነዚህ የጤና ባለሙያዎች ማስክ አጥተው በዚህ ችግር የተጠቀም ሰው ማከም አለመቻል የለባቸው። ስለዚህ ማህበረሰባችን ማስክ ሲጠቀም ዛሬ ለምሳሌ ቅዳሜ የነበረው እሁድ የለም ሰ ዛሬ ጥቂት ነው ያለው። ቅዳሜ ቀን አንድ ፖዘቲቭ ተገኘ የተባለ ቀን ሰዎች ከምንም ነገር በላይ በየቦታ ማስክ ሲፈልጉ ነበር እኔ ላይ ከመቶ በላይ ስልክ አስተናግጃለሁ ብዬ አስባለሁ። ከቤተሰብም ከቅር ጓደኛ ማ እያንዳንዱ ሰው እያስተማርኩኝ ነው አልኩ ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው በሽታው ለመከላከል ብዙ ጥሩ ጥሩ ባህሎች አሉ ኢትዮጵያ ውስጥ። ለምሳሌ ኖሮ የሚል ሰላምታ አለን። ግዴታ ግዴታች መጨባበጥ ማንዳቶ ላይሆን ይችላል፣ ግዴታ ላይ ላይሆን ይችላል። ስለዚህ ንክኪዮችን መቀነስ፣ ጥግግቶችን መቀነስ፣ ሰው የተሰባሰበበት ቦታ መቀነስ፣ የቤት ሆኖ ሰላት መስገድ፣ የቤት ሆኖ ጸሎት ማድረግ እነዚህ እነዚህ ነገሮች ማድረግ ዘመናዊነት ነው በአሁን ሰዓት። ይህም በሽታ መጥቶ ማህበረሰባችን እንዳይጎዳ ቤተሰባችን እንዳይገባና ምንወደው ሰው እንዳያሳታ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ ይሄ ግን ጥንቃቄ ማለት ማስክ መልበስ ማለት ግን አይደለም። ህብረተሰቡ የፊት መሸፈኛውን ጥቅም ከተረዳም ሊተባበር ሊተባበርና እገዛ ሊያድረግ ይገባል ይላሉ። ማስክ መልበስ ያለባቸው ሰዎች እንዳያጡት መከላከል ነው ያለብን። እንደውም አላግባብ የሚሸጡ ሰዎች፣ አላግባብ የሚጠቀሙ ሰዎች ነው። ይሄ ለጤና ባለሙያ ነው መሆን ያለበት። ይሄ በበሽታው ለተጠቀሰው ነው መሆን ያለበት። ይሄ በበሽታው የተጠረጠረ ወይም የተጠቀሰው ለሚያግዝ የሚንከባከብ ቤተሰብ ነው መሆን ያለበት ብሎ ሁላችንም አንድ ላይ ሆነን ይህን መጥፎ ጊዜ ብዙ ሰው ሳይጎዳብን ብዙ የምንወዳቸው ሰዎች ሳያሳጣን አንድ ላይ ሆነን ብንሰራ በጣም በጣም ብዙ ሳይጎዳን መቆጣጠር እንችላለን ብዬ አስባለሁ። በአንዳው በመንግስት ኮሚትመንት፣ በጤና ሚኒስትር ኮሚትመንት፣ በጤና ባለሙያዎቻችን አሁን በምናየው ተነሳሽነት፣ ማህበረሰቡ በጣም የተባበረ ነው። መረጃ እየሰማ ነው፣ እየጠየቀ ነው። በጣም ጥሩ ነው። በዚህ ቀጥሎ በተለይ ወጣቶች ሰዎችን የማይችሉ ሰዎችን በማገዝ ማስገዝቶ በመስጠት ሳይሆን ሰዎች ውኃ እንዲያገኙ እጃቸውን እንድታጠቡ አቅም የሌላቸው እጅ መታጠቢያ ሳሙና፣ ፈሳሽ ሳሙናዎች ሌሎችም በማገዝ በመስጠት ይህን መጥፎ ጊዜ እንድናልፈው እንግዲህ እንደ አንድ ኢትዮጵያዊ ጠይቃለሁ ማለት ነው። በከተማ ውስጥ የተከሰተውን የማስክ እጥረት ለመቀነስ በሚል ግለሰቦች በራሳቸው በመስፋት እያከፋፈሉ እንደሚገኙ ጠቅሰን በእንዲህ ያለ ሁኔታ የሚመረቱ ማስኮች ጥራታቸው የተጠበቀ ነው ወይ ብለናቸዋል። አቶ ያዕቆብ ጋርመንት ምንበለው ወይንደሁም ሎካል ፋብሪካ ምንበለው ሊመረት ይችላል ግን ሲመረት የፒዩሪፊኬሽን ወይም ደግሞ የማጣራት ሰዎቹ ሳይጨናነቁ ኦክሲጂን ወደ ውስጥ የመስክበት የማስወጣት አቅሙ እንግዲህ ሬጉላቶሪ አካል አለ ኢትዮጵያ ውስጥ ኤፍዲኤ አለ። ሁለት ሬጉላቶሪ ኤጀንሲ አለ። እዚህ በሱ ሊረጋገጥ ይገባል። ይሄ ታሰብለት ዓላማ የሚያደርግ ነው ወይ ተብሎ ተረጋግጦ ፊት ነው ከተባለ ሩ ሲመረት ይችላል። ይህንንም ኦብጀክሽን የለም። ሁለተኛው እኛም ትናንትና ወዳ ሀገር ውስጥ ያሉ የጤና ተቋማት ፋርማስቲካል ኢንዱስትሪዎች እና ጋርመንቶች አግኝተናቸው ነበር። ይህን በሽታን የመከላከል ሁኔታ እንዴት ሊያግዙን እንደሚችሉ ማለት ነው። ስለዚህ እንግዲህ የጋርመንቶቹ ቡድን የተለያዩ አስተያየቶች አምጥተውልናል። አንደኛው ሺህ ማስክ ማምረት እንችላለን የሚል ፣ ሁለተኛ ጋውን ማምረት እንችላለን ፣ ሶስተኛ ሲቱ ባለሙያዎች ሲያክሙ የሚለብሱት ሲት አላትና እሱ ማምረት እንችላለን። የተለያዩ ኦፈር የሰጡን ጋርመንቶች አሉ። ስለዚህ ይህን ኦፈር መስጠታቸው በጣም አመስግነን ባለሙያዎች መግበን ይህን ወርክአውት እያደረጉ ነው። ከኛ ይህን ይህን የሚከታተል የሚያስተባብር አንድ ቡድን አለ የሚችል ጤና ሚኒስትሩ ማለት ነው። አቶ ያዕቆብ በመጨረሻ መልእክታቸውን የደመደሙት ማህበረሰቡ ማስክ ለመግዛትና ለማጥለቅ ራሱን አስጨንቆ ከመሯሯጥ ይልቅ ለጊዜው ማህበራዊ ቅርርቡን በመግታት እንዲሁም የእጆቹን ንጽህና በሚገባ መጠበቅ ላይ ትኩረት እንዲያደርግ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ